አባል ድርጅቶቹ ጉባኤያቸውን ከጨረሱ በኋላ በግንባር ደረጃ ነሐሴ መጨረሻ ላይ ጠቅላላ ጉባኤ እንደሚያካሂዱ ታውቋል። ይህን መሠረት አድርገን ከተለያዩ አካባቢዎች ከጉባኤዎቹ ህዝቡ ምን ይጠብቃል ብለን የተወሰኑትን አስተያየት አሰባስበናል። ከመቀለን ጀምር። መልካም አስተዳደር በግልጽ የሚታየው ለምሳሌ በወጣቶች አንጻር የስራ አጥ መብዛት ይታያል። ዋናው የስራ መብዛት የሚታየው ደግሞ ኢንቨስተሮች ወደ ሀገሩ አይገቡም። ስራፍ የሚፈጥሩ ያሰ መርከማስከበር እጦት ስላለ እዛ ያደጉትም ወጡ ወደ ሌላ ክልል ወደ ሌላ ቦታ ሄደው እየሰሩ ነው ያሉት። ስለዚህ ይህን ችግር እንዲፈታልን ስለምንፈልግ እሱን ነው የምንጠብቀው ያለ ነው። ከዚህ ጉባኤ በአማራር አካባቢ በጣም ለውጥ ያስፈልጋል አሁን ሌሎች አሉ ጠንከር ያሉ ብዙ ልምድ ያላቸው የተማሩም እንደ ዶክተር አገ አርከበ እነሱን ወደ አመራር ተመልሰው በእነሱ እንድንመራ እንደምንፈልገው ለውጥ እንዲመጣለ። ሌላው በድምፅ አስተያየት መስጠት ያልፈለጉ የመቀለ ከተማ ነዋሪ አክለው፣ በህወሀት አመራር የመቀለና የአዲስ አበባ ቡድን የሚል መከፋፈል አለ፣ ይህ እውነት ከሆነ በግልጽ ለህዝቡ ሊነገረው ይገባል ሲሉ ተናግረዋል። ወደ ባህር ዳር እንውሰዳችሁ። በየጊዜው እኮ የኢትዮጵያ ያለው የተጻፈው ሕግ ብዙም ክፋት አልነበረውም። እሚፈጽም የለም የውሸት ነው እና እኔ ታዲያ አሁን ብዙ የተሻለ ነገር ይመጣል ብዬ በምንም ታምር አልጠብቅም። ህዝቡም ራሱ በየቦታው የሚለው እንዲሁም ቴሌቪዥን የሚያክል አይከታተልም። ሌላ ደቸበ እና ቢዌን ነው የሚያዳምጥ እንጂ ክፍለ ሀገር ብትሄድ አሁን አብዛኛውን ወይ ይሄ ሞባይል ሪወርጌት እየተሆነ ያለ ሰው ሞባይል ብቻ ሙዚቃ ምና ማዳመጥ ነው እንጂ ለውጥ ላይ መጣ የሚል ተስፋ የሚቆጥር ያለው እንጂ የተሻለ የበሰለ አመራር ተሰጥቶበት የህዝቡ በትክክል የሚቆረቆር እና ቀጣይ ሀገሪቷን የሚያሳድግ የተሻለ ኑሮ የሚቀይር የሚል ተስፋ የለውም ህዝቡ። ከባህር ዳር ወደ ደቡብ ክልል ሐዋሳ ደውለን ካነጋገር ናቸው አንዱ ተከታዩን ብለውናል። ምናልባት እያካሄዱ ያሉት ጉባኤ እንደ አጠቃላይ እንደ ኢትዮጵያ ህዝብም እንደ ወጣትም እኔ በግሌ ስመለከተው ከገዢው ፓርቲ ብሎም መንግስት ሆኛለሁ ብሎ አሁን አናውንስ ስለሚያደርግ በጣም ሰፊ ነገር እንጠብቃለን። በተለይ ደግሞ በሙስና ላይ መንግስት ምንም እስካሁን የሚወስዳቸው እርምጃዎች በጣም ይላሉ እና የሀገሪቷንም ኢኮኖሚ ጭራሽ ወደታች እየጎተተው ያለ ነው። ለሀገሪቷም አይጠቅምም ብሎም ለድርጅቱ ለራሱ ለኢህአዴግም አይጠቅምም። ይሄ ምንድን ነው የሚያሳየው መንግስት በፍጹም ሙስና ላይ አቅም ኖሮት ጥርስ ያለው አንበሳ የሕግ አንበሳ መፍጠር እንዳልቻለ። ስለዚህ መንግስት ሹመኞችን ካስቀመጠ በኋላ ለሚያጠፉት ነገር ተመጣጣኝ የሆነ እርምጃ መውሰድ አለበት። አስተያየት ሰጪዎቹ አክለው እንደተናገሩት ኢህአዴግ በሰብአዊ መብት አያያዝ በዴሞክራሲ በመልካም አስተዳደርና ሙስናን በመዋጋት ጠንካራ ለውጥ ማምጣት እንደሚጠበቅበት አሳስበዋል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም